ማህደር ዜና። በዚያ በራቀው ዘመን የድንጋይ ቢላ ጩቤን፣ የመጥረቢያ ፋስን አጠራረፍ ለዓለም ያስተዋወቁ ስልጡኖች ምድር ነበረች። ሰው በስለት መሳሪያው እየታገዘ የያኔዎቹን አውሬዎች አላምዶ ወደ ቤት እንስሳነት ከቀየረባቸው ጥቂት አካባቢዎች አንዷም ናት አልጄሪያ። ካርቴዥያዎች ቲፓሳዎች፣ ሲካክዳዎች፣ ባርበሮች፣ ሮሞች፣ ኡመያዶች፣ ፋጢሚያዎች፣ ቱርኮች፣ ፈረንሳዎች በየዘመናቸው ደካሞችን እያስገበሩም ገዝተው ለጠንካሮች ገብረው ተገዝተውባታል ወይም ሸሽተውባታል። በ2011 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ቱኒዚያ ላይ የተቀጣጠለው ህዝባዊ አብዮት ግብፅ፣ ሊቢያ የመን ሌላም ጋር ሲዛመት ለቅኝ ገዢዎች አልበገርም በማለቱ የታወቀው አልጄሪያዊ ናቅ አድርጎ ያለፈው መስሎ ነበረ። ዘንድሮ ግን የሰሜን አፍሪቃዊቱ ሰፊ ሀገር ህዝብ በራሱ ልዩ ስልት ገዢዎቹን ተራ በተራ እየመነገለ ነው። የአልጄሪያ ህዝባዊ አብዮት ኪደትና የስካሁን ውጤቱ የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። አልጄሪያዎች ለፖለቲካዊ ነጻነት፣ ለፍትሐዊ ዴሞክራሲያዊ ስርዓት በተከታታይ ያደረጉት የአደባባይ ሰልፍና ትግል የረጅም ጊዜ ገዣቸውን አብዱል አዚዝ ቡተፈሊቃን ባለፈው ሚያዚያ ሁለት ለዳግም ዘመነ ስልጣን ከመወዳደርም ከያዙት ስልጣንም አስወግዷል። ቡተፈሊቃም ስልጣናቸውን በመልቀቃቸው ተቃውሞ ሰልፈኛው መደሰት መቦረቁ በእርግጥ አልቀረም። ግን አልጄሪያዎች እንደ ግብፅ ወይም እንደ የመን አረቦች ምናልባት እንደ ኢትዮጵያውያን አፍሪቃውያን ይሆኑ እንጂ ግብጾች፣ የመኖች ወይም ኢትዮጵያውያን አይደሉም። ለአልጄሪያዎች ጥያቄያቸው ሙሉ መልስ የሚያገኘው ወይም ዓላማቸው ግቡን የሚመታው ጨቋኙ ስርዓት ከስሩ ተመንግሎ ሲወድቅ እንጂ ሌሎች ጋር እንደታየው ቁንጮውን ከላይ ከርክሞ መቆም ከስር ያለው ፋፍቶ እንዲጠረቃም እድል ከመስጠት የሚቆጠር ነው። ወይም ግብፅ እንደሆነው ህዝብ ህይወት አካል ደም ጊዜ ክብሩን የገበረበትን የህዝባዊ አብዮት ጅምር ትሩፋት ለጦር ጄኔራሎች አሳልፎ ማስረከብ የመን ላይ እንደሆነው በጦርነት ኢትዮጵያ እንዳለው ግጭት፣ ስጋት፣ አለመተማመን ኩርፊያን ማስፈና የሚሆነው ባይሆን ኖሮ የሃያ ዘመን ገዢ ስልጣን ከለቀቁ በኋላም በከባዱ የረመዳን ጾም ጭምር አደባባይን ሙጥኝ የሚልበት ሐራራ ሊኖረው አይገባም ነበረ። ቡተፈሊቃ ስልጣን ከለቀቁ በኋላ በተቆጠሩት ሁለት ወራት ውስጥ በየሳምንቱ አልጄርስ አደባባይ የሚወጣው ህዝብ በተደጋጋሚ እንዳለው ቢያንስ ሶስት የቡተፈሊቃ ስርዓት ዋና ዋና ሹማምንት ስልጣን መልቀቅ አለባቸው። የዩኒቨርሲቲ ተማሪዎች ሶስቱ ቢዎች ችሏቸዋል። የአልጀሪያ ተማሪዎች ሶስት ቢዎችን ከስልጣን እንዲለቁ መጠየቅን ጨምሮ ያነሳውን ፖለቲካዊ ጥያቄ መልስ እስኪያገኝ ድረስ ግፊት ማድረጋችን እንቀጥላለን። ምርጫውን ለማድረግም ምርጫውን የሚያስተባብር ብሔራዊ ኮሚቴ እንዲቋቋም እንጠይቃለን። እነዚያ ሶስት ቢዎች ግን ለናይጀሪያ ውድቀት ተጠያቂ በመሆናቸው በአስቸኳይ ስልጣን መልቀቅ አለባቸው። ሶስቱ ቢዎች ቢአንድ ቡተፈሊቃ ስልጣን ከለቀቁ በኋላ ሀገሪቱን በጊዜያዊ ፕሬዝደንትነት የሚመሩት የህግ መወሰኛ ምክር ቤት ፕሬዝደንት አብዱልቃድር ቤን ሳላህ ናቸው። ቢ ሁለት ጠቅላይ ሚኒስትር ኑረዲን ቤዳዊ። ቢ ሶስት የህገ መንግስታዊ ምክር ቤት ሊቀመንበር ጠይብ ቤላ ዒዝ ናቸው። ቢ የተባሉት ሁለተኛ ወይም የቤተሰብ ስማቸው በላቲኑ ቢ ስለሚጀምር ነው። በነገራችን ላይ የፕሬዚደንት አብዱልአዚዝ ቡተፈሊቃም ሁለተኛ ስም የሚጀምረው ያው በቢ ነው። እድሜም ጤናም ሀ ዓመት የተገዛ ህዝባቸውም የጨከነባቸው ቁጥር አንድ ቢ ስልጣን ከለቀቁም ትናንት ሁለተኛ ወራቸው ደፈነ። ቡተፈሊቃን የሚተካውን ፕሬዚደንት ለመምረጥ የሀገሪቱ ህገ መንግስታዊ ምክር ቤት ለነገ ይዞት የነበረውን ቀጠሮ ሰርዞታል። ምክር ቤቱም የምርጫው ሂደት ለመሰረዙ የሰጠው ምክንያት ሀገሪቱ አሁን ባለችበት ሁኔታ ምርጫ ማድረግ አይቻልም የሚል ነው። ህገ መንግስታዊ ምክር ቤት አድበስብሶ ይለፈው እንጂ የምርጫው ጊዜ የተሰረዘው ወይም የተራዘመው ምርጫው በገለልተኛ ልዩ ኮሚቴ እንዲደረግ ተቃውሞ ሰልፈኛው በመጠየቁ ነው። በዚህም ብሎ በዚያም የምርጫው ጊዜ መሰረዙ ለተቃውሞ ሰልፈኛው አንድ ተጨማሪ ድል ነው። ምርጫውን በበላይነት የሚመራው የህገ መንግስታዊ ምክር ቤት ሊቀመንበር ወይም ቢ ቁጥር ሶስት ከዚህ ቀደም በገቡት ቃል መሰረት ስልጣናቸውን ለቀዋልም። የምርጫው ጊዜ መራዘም መራዘምና የቢ ቁጥር ሶስት ስልጣን መልቀቅ ለተቃውሞ ሰልፈኛው ከአጠቃላይ ድሉ መጨረሻ ላይ የመድረሱ ምልክት የደስታ ብስራቱ አብነትም በሆነ ነበረ። ግን አልሆነም። ብስራቱን መርዶ ሸፈነው። እውቁ የሰብአዊ መብት ተሟጋች ዶክተር ከማል ኢዲኒ ፈቂር አረፉ። የሃምሳ አራት ዓመቱ የመብት ተሟጋች በተለይ በርበር ቋንቋ የሚናገረው ሞዛባይት የተሰኘው አናሳ ማህበረሰብ መብት እንዲከበር ለበርካታ ዓመታት ሲታገሉ ነበር። በ2015 ህዝብን አጋጭ ሳህል በሚል ወንጀል ሁለት ዓመት እስራት ተበይኖባቸው የተፈቱት በ2017 ነበረ። ጠበቆቻቸው እንደሚሉት ዶክተር ፈቂር ህዝባዊ አመፁ ከተጋጋመ በኋላ በቅርቡ በመንግስት ተቋም ላይ ጥቃት አድርሰሃል በሚል ጥርጣሬ ተይዘው በምርመራ ላይ ነበሩ። ከጥቂት ሳምንታት በፊት የረሃብ አድማ መጥተው እንደነበረም ጠበቆቻቸው አስታውቀዋል። የታሰሩበት ወህኒ ቤት የመብት ተሟጋቹን ወደ ሆስፒታል ያዞራቸው ግን በጣም ከደከሙ በኋላ ነበረ። የአልጄሪያ የፍትህ ሚኒስቴር የዶክተሩን አሟሟት ለማጣራት ቃል ገብቷል። መግለጫው ግን የህዝብ ቁጣና ጥርጣሬ ማብረድ አልቻለም። ከማልኢዲኒ ፈቂር ከደጎቹ አንዱ ነበረ። የአማዚግህ ጀግኖች መሪ ነው፣ ፈቂር ነበረ፣ ሌላም ይላሉ የቀድሞው የጦር ኃይሎች ኮሎኔል ሞክራኒ ጉርዶች። የአልጄሪያ የባህልና የዲሞክራሲያዊ ለውጥ ጥምረት አርሲዲ በፈረንሳይኛ ምህጻሩ የተሰኘው የተቃዋሚ ፓርቲ ተጠሪ ሰዓዳት ፌታ በበኩላቸው የዶክተር ፍቅርን ሞት ለነፃነት የተከፈለ መስዋዕትነት ይሉታል። እርግጥ ነው ዛሬ ዶክተር ከማር ኢድኒን እንዘክራለን፣ ምግባራቸውን እናስታውሳለን። መስዋዕት ናቸው፣ የነፃነት መስዋዕት፣ ሰብአዊ መብት ምንም ሳይጓደል እንዲከበር የታገሉ ጀግና ናቸው። ይሁንና እሳቸውንና ምግባራቸውን መዘከር ብቻውን በቂ አይደለም። ከአንድ ሺ ሁለት መቶ ማብቂያ ጀምሮ ገሚስ ዓለምን የገዙት የቱርክ ሱልጣኖች በአስራ ዘጠነኛው መቶ ክፍለ ዘመን ጉልበታቸው እየተዳከመ የአውሮፖች በተለይም የፈረንሳይና የብሪታንያ ኃይል እየፈረጠመ ሲመጣ አልጄሪያም አሮጌዎቹን ገዢዎቿን አሰናብታ አዳዲሶቹን መቀበል ግድ ነበረባት። የፈረንሳይ ቅኝ ገዢ ጦር ጉልበቱ የዛለውን የቱርክን ኃይል አሸንፎም ሰሜን አፍሪካን በ1830 መቆጣጠሩ በእርግጥ ብዙም አልከበደውም ነበረ። ፈረንሳዎች ከሀገሪው ሕዝብ የገጠማቸው ተቃውሞ በተለይም አሚር አብዱልቃድር ኢብን ሙሁዲን የሚመሩትን ኃይል አስገብሮ የዛሬውን አልጄሪያን ሙሉ በሙሉ ለመቆጣጠር ለዓመታት መዋጋት የብዙ ወታደሮቻቸውን ህይወት መሰዋት ይዛኑ ያክል ብዙ አልጄሪያዊ ፈጅተው ለትውልድ የሚቆይ ቂም በቀል ማትረፍ ግዳቸው ነበረ። በ1830 በተጀመረው ጦርነት ከ825000 በላይ አልጄሪያዊ ሲያልቅ ወደ 100000 የሚጠጋ ፈረንሳዊ ተገልሏል። ጦርነቱ በ1875 በፈረንሳዮች የበላይነት ቢደመደምም የአልጄሪያ ህዝብ በየአካባቢው የሚያደርገው የነፃነት ትግል ተዳፈነ እንጂ በእርግጥ አልጠፋም ነበረ። ከሰባ ዓመታት በላይ ብልጭ ድርግም ሲል የቆየው የአልጄሪያዎች የነፃነት ትግል በ1954 እንደ አዲስ አገር ሽቶም በርካታ ህዝብ ፈጅቷል። የመጨረሻ መጨረሻው ድል ግን በእርግጥ የነፃነት ተፋላሚዎቹ ነበረ የአልጄሪያውያን 1962 ሰሜን አፍሪቃዊቱ ሰፊ አረባዊት ሀብታም ሀገር ነፃ ወጣች። በ1830ዎቹ እነ አሚር አብዱልቃድር ቢን ሙሁዲን ከነበሩ ከ1954 እስከ ነፃነት በነበረው ትግል ደግሞ እነ ሩባህ ቢታች እነ ሙስጠፋ ቤን ቡሎየጅ እነ ዲዶቻ ሙራድ ግንባር ቀደሞቹ ናቸው። ለነፃነት በተደረገው ውጊያ በወጣት ታጋይነታቸው ስምና ዝና ያተረፉት አብዱልአዚዝ ቡተፈሊቃና ጓዶቻቸው ስልጣን ከያዙ በኋላ በሕዝባቸው ላይ የሚውሉትን ግፍ ሲታገሉ ከወደቁት ደግሞ ዶክተር ከማል ኢዲኒ ፈቂር በርግጥ አንዱ ናቸው። የአልጄሪያ ሶሻሊስት ኃይላት ግንባር ኤፍኤፍኤስ በፈረንሳይኛ ምህጻሮ የተሰኘው የተቃዋሚ ፓርቲ መሪ አሊይ አስካሪ ባለፈው ቅዳሜ እንዳሉት ደግሞ ዶክተር ፈቂር ለሀገራቸው መስዋዕት የሆኑ ታጋይ ናቸው። የክብር ሰው፣ የሃይማኖት ሰው፣ ሀገሩን የሚወድ ሰው ሲ ሁሴን አይት አህመድ እንዳሉት ደግሞ ዛሬ የሀገር ፍቅር አልጄሪያ ውስጥ ሰርጿል። ከማል ኢዲኒ ፈቂር ራሱ እንዳለው ደግሞ መስዋዕትነት መክፈል ሀገርን ማፍቀር ነው። ሀገርን ማፍቀር ዲሞክራሲያ የቡተፈሊቃን አገዛዝ በመቃወም ዛሬ አብዛኛ የአልጄሪያ ከተሞችን የሚያጥለቀልቀውን ህዝባዊ ዓመፅ የጀመሩት ግን ዶክተር ፈቂርም የተቃዋሚ ፓርቲ መሪዎችም አይደሉም። ቱኒዚያ ተጀምሮ ግብፅ ላይ ተቀልብሶ ሊቢያን ሶሪያን፣ የመንን በደም አበላ የሚያጨቀየው የአረብ ነገስታትን ያለበተበተው የአረብ ህዝባዊ አብዮት ያኔ ገና አልታሰበም ነበረ። 2008 ፕሬዚደንት ቡተፈሊቃ ከ1999 ጀምሮ ለ10 ዓመት የተንደላቀቁበት ሥልጣን አልበቃ ሲላቸው ከሁለት ዘመነ ስልጣን በላይ መግዛት የሚያግደውን የሀገሪቱን ሕገ መንግሥት አስቀየሩ። 2008 ወይዘሮ አሚራ ቦራዊ ሕገ መንግስቱ እንደ ልጃገረድ የተደፈረበት እርምጃ ማለቱን ይመርጣሉ። በሙያቸው የማኅፀንና የፅንስ ሐኪም ናቸው። የሁለት ልጆች እናት የሕገ መንግሥቱን በሳቸው ቃል መደፈር በመቃወም ጥቂት ባልደረቦቻቸውን አስከትለው አደባባይ ወጡ። ያየ እንጂ የተከተላቸው በእርግጥ አልነበረም። ሴትየዋም ተስፋ አልቆረጡም። ቡተፈሊቃ በ2014 ለአራተኛ ዘመነ ስልጣን ሲፎካከሩ ከ2008ቱ ትንሽ በርከት ያሉ ተከታዮቻቸውን ይዘው በአደባባይ ሰልፍ ተቃወሙ። አሁንም ከጥቂቶች በስተቀር ዓላማቸውን በግልጽ የደገፉ አልነበሩም። የካቲት 22 2019 ጥቂቶቹ እነ አሚራ እልፍ አዕላፍ ሆኑ የአልጀርስ አደባባይን አጥለቀለቁትም። ቡተፈሊቃ ለአምስተኛ ጊዜ የተመረጡ ቢባል ኖሮ አሉ አሚራ ባለፈው ወር ከአልጄሪያ ለመሰደድ ወስኜ ነበረ። ቡተፈሊቃ አልተወዳደሩም። አሚራም እዛው አልጀርስ ናቸው። የአደባባይ ሰልፎም ዛሬም ቀጥሏል። አዲስቱ አልጄሪያ እስክትመሠረት አይቋረጥም ይላሉ አሚራ። በተከታታይ የተደረገው ሕዝባዊ ተቃውሞ አሚራ እንደተመኙት ወይም ሕዝቡ በየአደባባው እንደሚጠይቀው ዲሞክራሲያዊ ስርዓት የፍትህ ልዕልናና ከሙስና የጸዳ አስተዳደር እስኪመሰረት ጊዜ መውሰዱ እርግጥ አያጠያይቅም። ሕዝባዊ ተቃውሞ ሌሎች ሀገራት እንዳየነው የከፋ ደም መፋሰስ ሳያስከትል ከደረሰበት ደረጃ ለመድረሱ ግን ከአደባባይ ሰልፈኛው ጥንቃቄ እኩል የሚወገዙት ባለስልጣናት ትዕግስት፣ በተለይ የጸጥታ አስከባሪ አዛዦች ብልሃት የሚደነቅ ነው። ከሁሉም በላይ የቡተፈሊቃ ታማኝ የሚባሉት የጦር ኃይሎች ጠቅላይ ታማጆር ሹምና ምክትል መከላከያ ሚኒስትር ጀኔራል አህመድ ጋይድ ሳላህ ጀኔራል አልሲሲን ወይም ጀኔራል ቡርሃንን ከመሆን ይልቅ የቀድሞ አለቃቸው የህዝቡን ጥያቄ አክብረው ስልጣን እንዲለቁ በማድረጋቸው ብዙዎች ያደንቁ፣ ያወድሱ፣ ያመሰግኗቸዋልም። የፖለቲካ ተንታኝ መሐመድ ሲፋዊ ግን ከብዙዎቹ አይስማሙም ይላላሽ። ጄኔራሉ ቡተፍሊቃ ስልጣን እንዲለቁ ያደረጉት የቡተፍሊቃ ስርዓት እንዲቀጥል ስለፈለጉ ነው። ቡተፍሊቃ ፖር ሴ ደ ሶቬ ሎ ሬዥም። የ የ79 ዓመቱ ጄኔራል ግን የጠርጣሪዎችን ምክንያት በተደጋጋሚ ውድቅ ነው ያደረጉት። ባለፈው ሳምንት ደገሙትም። ሀገራችንን ከማገልገል በስተቀር የተለየ የፖለቲካ ጉጉት እንደሌለን መላው ዓለም ማወቅ አለበት። እደግመዋለሁ፣ የምንፈልገው ሀገራችንን ማገልገል ነው። አላማችን በህገ መንግስቱ መርህና ራዕይ መሰረት ሀገርን ማገልገል ነው። ሽማግሌው ጀነራል እስካሁን ቃላቸውን አላጠፉም። የአልጄሪያ ህዝባዊ አብዮትም ከዚህ ቀደም ከቱኒዚያ እስከ ኢትዮጵያ ከታዩት ህዝባዊ አብዮቶች በተሻለ ስልት በአነስተኛ መስዋዕትነት፣ ግን ቀስ በቀስ ወደ መጨረሻው መጀመሪያ እየደረሰ መስሏል። ንጋሽ መሐመድ ነኝ። ቸር ያሰማል።